በኢትዮጵያ ያለውን የፖለቲካ አለመረጋጋትና በገዢው ፓርቲ ባለስልጣናት መካከል አለ የሚባለውን ሽኩቻ ተከትሎ በብዙዋኑ ዘንድ ከሚነሱ ጥያቄዎች መካከል ውሳኔ ሰጪው ማን ነው የሚለው ነው። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በትላንትናው ጋዜጣዊ መግለጫቸው ለዚህ ጥያቄ ምላሽ የመሰለ ማብራሪያ ሰጥተዋል። እምብዛም በአደባባይ ስሙ የማይነሳውንና በአገሪቱ የጸጥታ ጉዳዮች የመወሰን ከፍተኛ ስልጣን ያለውን የብሔራዊ ደህንነት ምክር ቤትን ፊት ለፊት አምጥተውታል። በምክር ቤቱ ማቋቋሚያ አዋጅ እንደተጠቀሰው ለሀገሪቱ ብሔራዊ የደህንነት የስጋት ምንጭ የሆኑ ሁኔታዎችን በመገምገም ሊወሰዱ ስለሚገባቸው እርምጃዎች ሀሳብ የማቅረብ ስልጣን አለው። የብሔራዊ የደህንነት ምክር ቤቱ በቅርቡ ባደረገው ስብሰባ በኢትዮጵያ ሱማሌና የኦሮሚያ ክልሎች መካከል ያለውን ችግር በዘላቂነት ለመፍታት ውሳኔዎች ማሳለፉን ጠቅላይ ሚኒስትሩ ተናግረዋል። በአካባቢው በዘላቂነት ሰላም እና መረጋጋት እንዲፈጠር ምክር ቤቱ ካስተላለፋቸው ውሳኔዎች መካከል በግጭቱ የተሳተፉ አካላት ላይ የሚወሰድ እርምጃ አንዱ እንደሆነ ገልጸዋል። በሂደቱ የተሳተፉ ሕገወጥ ተግባር ላይ የተሰማሩ አካላት በተለይም ደግሞ ቀጥተኛ ተሳትፎ ያደረጉ አካላት በህግ ቁጥጥር ስር አብዛኛዎቹ እንዲገቡ ተደርጓል። የተቀሩትም ቢሆኑ በቀጣይ በምንሰራቸው ስራዎች በቁጥጥር ስር የሚውሉ ይሆናሉ። ወደ ህግም ቀርቦ ተጠያቂ ይሆናሉ። በኢትዮ ሱማሌና በኦሮሚያ ክልሎች መካከል ያለውን ችግር ስረ ነገር እንዲያጠና ለመንግስታዊው የኢትዮጵያ ሰብአዊ መብት ኮሚሽን ኃላፊነት መሰጠቱን ጠቅላይ ሚኒስትሩ አመልክተዋል። ኮሚሽኑ በአመራር ደረጃ ላይ ያሉትን ጨምሮ በሰብአዊ መብትም ሆነ በተለያዩ ጥሰቶች የተሳተፉ አካላትን አጣርቶ እንዲያቀርብ መወሰኑን ገልጸዋል። የማጣራት ስራውን እያከናወነ የሚገኘው የሰብአዊ መብት ኮሚሽን በሚያመጣው ውጤት ላይ ተመስርቶ መንግስታቸው ቀጣይ እርምጃ እንደሚወስድ ጠቁመዋል። ከኮሚሽኑ በተጨማሪ ሌሎች በምርመራ ላይ የሚሳተፉ የፌዴራል መንግስት አካላት በሚያመጡት መረጃ ላይ ተመርኩዞም በሕግ የሚጠየቁ አካላት ላይ እርምጃ መውሰድ እንደሚቀጥልም አስረድተዋል። ግጭቶችን በዘላቂነት ለመፍታት የብሔራዊ ደህንነት ምክር ቤት እቅዶች ማውጣቱን ጠቅላይ ሚኒስትሩ ለጋዜጠኞች ተናግረዋል። ሰባት ቋሚ አባላት ያሉት ምክር ቤቱ በጠቅላይ ሚኒስትሩ ሰብሳቢነት እንደሚመራ ማቋቋሚያ አዋጁ ይደነግጋል። የሀገሪቱ ምክትል ጠቅላይ ሚኒስትር የምክትል ሰብሳቢነት ድርሻ አላቸው። የመከላከያና የውጭ ጉዳይ ሚኒስትሮችን ጨምሮ የጦር ኃይሎች ጠቅላይ ኢታማዦር ሹም እና የደህንነት ኃላፊው የምክር ቤቱ አባል ናቸው። ጠቅላይ ሚኒስትር ኃይለማርያም ስለ ምክር ቤቱ እቅድ ተከታዩም ብለዋል። የኢትዮጵያ ብሔራዊ ደህንነት ምክር ቤት በቅርቡ ባደረገው ስብሰባ ችግሩን በዘላቂነት ለመፍታት የሚያስችል እቅድ አውጥቷል። በዚህም እቅድ መሰረት የዚህ ችግር እንዲፈታ ዋነኛው ተዋናይ የሆነውን ህዝባችንን በሙሉ አቁም እንዲሳተፍ የማድረግ ነው። እስካሁንም ድረስ ችግሩን ለመፍታት ዋነኛውን ሚና የተጫወተው ሰላም ወጣቱ ህዝባችን ነው። ስለዚህ ሰላም ወጣቱ ህዝባችን እንደተለመደውም ችግሩን ለመፍታት የሚያስችል ተጨማሪ ትጋት፣ ተጨማሪ እንቅስቃሴ ማድረግ እንዳለበት አምነናል። ስለዚህ በተከታታይ በተለያዩ አካባቢዎች በምናደርጋቸው የህዝቡ ውይይቶችና ኮንፈረንሶች ህዝቡ በንቃት እንዲሳተፍ ማድረግ የሚገባ ይሆናል። የፖለቲካ አመራሩ ከላይ እስከታች በዚህ ግጭት ውስጥ የተሳተፉ አካላትን ለመቆጣጠር ፖለቲካዊ መፍትሄዎችን መስጠት እንዳለበት አቶ ኃይለማርያም ተናግረዋል። ከህዝቡ ጋር እንደሚደረጉ ውይይቶች ሁሉ ተመሳሳይም በአመራሮች ደረጃ እየተካሄደ እንዳለም በመግለጫቸው ጠቁመዋል።